በኦሮሚያ የተለያዩ አካባቢዎች የተካሄዱ ሰላማዊ ሰልፎች መነሻ ከሶማሌ ክልል የተፈናቀሉ ወገኖች ቢሆንም ካለፈው ዓመት የቀጠሉ ብሶቶችም ተንጸባርቀዋል ይላሉ አንዳንድ ተሳታፊዎች። ኢህአዴግ በወታደራዊ ኃይል የረገበን ውጥረት እንደ ቋሚና ዘላቂ ሰላም ቆጥሯል፣ ያለፈውን ዓመት ሁኔታም እረስቷል ሲሉ የተቹት ደግሞ አንድ የተቃዋሚ መሪ ናቸው። እስክንድር ፍሬው ተከታዩን ዘገባ ልኳል። ትናንት የተቀሰቀሰው ተቃውሞና የተካሄደው ሰላማዊ ሰልፍ ዛሬም ከቀጠለባቸው የኦሮሚያ ክልል ከተሞች አንዷ ሻሸመኔ ናት። የዛሬውን ሁኔታ የገለጹልኝ የከተማዋ ነዋሪ የሆኑ የአይን እማኝ፣ በዚያ የነበሩ መፈክሮችን የተቃውሞ ድምፆችንም በስልክ አሰምተውኛል። እርሳቸው እንዳሉት በርካታ የከተማዋ ነዋሪዎች ዛሬ የወጡት ትናንት የሞቱ ሰዎችን ለመቅበር ነው። ቁጥራቸው ከፍተኛና ከትናንቱ የበለጠ እንደነበር ማብራርተዋል። ከከተማ ነው ህዝቡ ተነስተው የሄደው በጣም ጥምቀት ነው የሚመስለው። ይገርምሃል፣ ማለት ግጥምጥሞሹ ሁሉም እጁን ያጣመረ ነው። ከፍተኛ የሆነ የመኪና ቁጥሮች አሉ። በከፍተኛ ሁኔታ ነው የቀብር ስነ ስርዓታቸው የተከበረው። እስላም ክርስቲያን የሚባል የለም። ያው ሁሉም ስለሚያውቃቸው መዎቾቹም የሚታወቁ ናቸው። ህዝብ ሁሉ በነኪስ ነው የቀብር ስነ ስርዓታቸው ነው ያለ። እስቲ ልጠይቅዎት እርስዎ ባለፈው አመት የነበረውንም የተቃውሞ እንቅስቃሴ ያስታውሳሉ ይመስለኛል። የአሁኑ እንዴት በዚህ ሰዓት ትናንትና ነው እንግዲህ አራት ሰዓት አካባቢ ነው ተጀመረ ያሉኝ ምንድን ነው ምክንያቱ በዚህ ሰዓት እንዲቀሰቀስ ያደረገው በጣም የሚገርም ሁኔታ ነው። ድንገተኛ ነው የሆነውም በላይ የተለየ ነው ይሄ ያው ጥያቄያቸው የአብዛኞቹ፣ በሶማሊያ ክልል የኦሮሞ ህዝብ ላይ ከፍተኛ የሆነ በደል ደርሷል። እዚህም ሻሸመኔ አካባቢ በስላቁ ለመጡት ልመና ሄር ነበረ፣ የድጋፍ የገንዘብና የተለያዩ ነገሮች። በተለየ ዛሬው ላይ አንድ ሁለት መልእክት ተላልፏል። ዶክተር መራራ ጉዲና ይለቀቁልን ጋዜጠኛው የኦሮሞ ተወላጆች በሚል የተያዘ አሉ እነሱ ይለቀቁልን የሚል ነው። ኢህአዴግ በቃህን፣ በቃህን ኢህአዴግ በቃህን በሚል መላው ከተማ በአንድነት ነው። በጣም የሚገርም ሁኔታ ነው ማለት እኛም ራሱ ለድርጅት ማለት ሰብተናል ካለው ሁኔታ አኳያ ድንገት ነው ዱጉዳ የሆነው ይገርምሃል። እስካሁን ድርጅቶች ተዘግተዋል፣ ባንኮች ተዘግተዋል፣ መላው እንቅስቃሴ ቆሟል። እና እጅግ በጣም የሚገርም ሁኔታ ነው። በተለይ የዛሬው እና ትላንቱ ያስፈራል። የአሁኑ የተቃውሞ እንቅስቃሴ መነሻ ከኢትዮጵያ ሶማሌ ክልል ጋር በተፈጠረው የድንበር ግጭት የተፈናቀሉ ሰዎች ጉዳይ ቢሆንም ባለፈው ዓመት የተንጸባረቁ ብሶቶችም በድጋሚ መታየታቸውን የከተማዋ ነዋሪ ተናግረዋል። ሁለት አቅጣጫ ይዟል። አሁን አንደኛው በተለይ በትላንቱ በነበረው በሶማሊያ ክልል መንግስት ዝም ብሏል። የኦሮሞ ህዝብ ላይ ግፍና ጫና ተደርጓል ነው እና የባለፈው ብሶት እንዳለ ሆኖ ይበልጥ ደግሞ ይሄ አሁን የሰሞኑ እንትን ህዝቡን ይበልጥ አስቆጥቶታል ህዝብ ነው የወጣው እና በነገራችን ላይ የኦሮሞ ህዝብ ብቻ አይደለም፣ ሌላውም ብሔር በዛሬው ላይ ተቀላቅሏቸዋል። እጅግ በጣም የሚገርም ነው። ማለት ያው መልእክታቸውን የሚያስፈልጉትን ቀደመም እንደሰማው አስተላልፈዋል። በሚገርም ሁኔታ ማለት ነው። የሁለት ሺ አስር አመተ ምህረትን የመንግስት አቅጣጫ ለሁለቱ ምክር ቤቶች የመክፈቻ ስብሰባ ባደረጉት ንግግር የዘረዘሩት ፕሬዚዳንት ዶክተር ሙላቱ ተሾመ ባለፈው አመት ተከስቶ የነበረውን አለመረጋጋትም አንስተዋል። ከዚህ አንጻር በአስቸኳይ ጊዜ አዋጁ ወቅት ከህዝቡ ጋር መጠነ ሰፊ ውይይቶች መደረጋቸውን ጠቅሰዋል። በተደረሰው መግባባት መሰረትም የአገሪቱ ሰላምና ጸጥታ ወደ ተረጋጋ ሁኔታ መመለሱን ተናግረዋል። በኦሮሚያና ና በኢትዮጵያ ሶማሌ አዋሳ አሳሳኝ ወረዳዎች የተፈጠረውን ግጭት ለመፍታትም ስራዎች እየተሰሩ መሆኑን ገልጸዋል። አንዳንድ ተቃዋሚዎች ግን ፕሬዝዳንቱም ሆነ መንግስት አንገብጋቢ ለሆነው ጉዳይ በቂ ትኩረት አልሰጡም ይላሉ። በህዝቡ ተነስተው የነበሩ ጥያቄዎችንና ወቅታዊውን የአዋሳኝ ወረዳዎች ግጭት የጠቀሱት የተቃዋሚ መሪና መድሎት የተሰኘው መጽሐፍ ደራሲ አቶ ልደቱ አያሌው ከእነዚህ አንዱ ናቸው። ኢህአዴግ የአስቸኳይ ጊዜ አዋጅ እስከ ማወጀ ያደረሰውን ሁኔታ ረስቷል ሲሉ ነው ያስረዱት። በኦሮሚያና በአማራ ክልል ከፍተኛ የሆነ የፖለቲካ ቀውስ ተፈጥሮ መንግስት አስቸኳይ ጊዜ አዋጅ ካወጀ በኋላ ፓርላማዊ የዛሬ አመት ሲከፈት ፕሬዚደንቱ ያደረጉትን ንግግር የምታስታውስ ይመስለኛል። ይሄ ችግር ከባድ ችግር ነው። ስለዚህ ይህን ችግር ለመፍታት ህገ መንግስታዊ ማሻሻያ እስከ መውሰድ ድረስ የደረሰ እርምጃን እንወስዳለን ብለው ነበር ቃል የገቡት። ግን ችግሩን በፖለቲካ ሳይሆን በወታደራዊ መፍትሄ ከተቆጣጠሩት በኋላ አሁን ያ ሁኔታ ተረስቶ ዘንድሮ የሰላሙ ጉዳይ እንደ ትልቅ ጉዳይም ያልተቆጠረበት ሁኔታ ነው ያየ ነው። ስለዚህ ስርአቱ ውጥረት ውስጥ ገብቶ ችግር ውስጥ ገብቶ በነበረበት ሰአት ህገ መንግስታዊ ማሻሻያም እንደሚያስፈልግ የተቀበሉበት ሁኔታ ነበረ። ነገር ግን አሁን በአስቸኳይ ጊዜ አዋጁ ምክንያት በወታደራዊ ኃይል የረገበውን ውጥረት እንደ ቋሚና ዘላቂ ሰላም በመቁጠር ያን ነገር የረሱበት ሁኔታ ነው ያለው። እናም ኢህአዴግ ለመፍትሄው መስራትና አንገብጋቢ በሆነው የሰላም ጉዳይ ላይ ይበልጥ ማተኮር እንዳለበት ነው አቶ ልደቱ ያብራሩት። ባለፈው አመት ይህን በተግባር አይተነዋል። ይቺ ኢትዮጵያ የምትባል ሀገር ኦልሞስት ወደ መፍረስ ደርሳ ነበረ። ለዛም ነው ለመጀመሪያ ጊዜ አስቸኳይ ጊዜ አዋጅ ታውጆ ለአንድ አመት በአስቸኳይ ጊዜ አዋጅ ውስጥ የተዳደረችው። ይሄ ቀላል ነገር አይደለም። ስለዚህ የማስታወስ ችሎታችን በጣም ዝቅተኛ ሆኖ ካልሆነ በስተቀር ያን አደጋ መርሳት የለብንም። ይሁን የዘንድሮው የፕሬዚደንቱ የፓርላማ መክፈቻ ንግግር ያን የረሳ ሆኖ ነው ያየሁት። በጣም የደነገጥኩት ለዛ ነው። በእኔ እምነት ኢትዮጵያ ውስጥ አሁን ዋናው ቀዳሚ ትኩረት ማግኘት ያለበት የሰላም ጉዳይ ነበር። የብሔር ብሔረሰብ ጥያቄን ብለው፣ የአንድነት ጥያቄን ብለው፣ ከድህነት የመውጣት የኢኮኖሚ ጥያቄን ብለው መሰረቱ ሰላም ነው። ሰላም በሌለበት ሁኔታ እነዚህን ነገሮች ሁሉ መተግበር አንችልም። ስለዚህ ለእኔ ኢትዮጵያ ውስጥ አሁን ያሉት መሰረታዊ ጥያቄዎች ሶስት ናቸው ልል ይችላለሁ። የመጀመሪያው ሰላም ነው። ሁለተኛው ወይም የሚቀጥለው ሰላም ነው። ሶስተኛውም ሰላም ነው። ሰላምን ተከትለው ነው ሌሎቹ በዘላቂነት የሚቆሙበት መሰረት የሚያገኙት። ሰላም በተረሳበት ሁኔታ ችግሮቻችንን መፍታት የምንችል አይመስለኝም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ